የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሞኑን በመደዳ የተኩስ ጥቃቶች ሰላሳ አንድ ሰው የተገደሉባቸውን የማዕከላዊ ምዕራቧን ኦሃዮ ከተማ ደይተንና የደቡቧን ቴክሳስ ግዛት ኤልፓሶን እየጎበኙ ናቸው ዛሬ። ጥቃቶቹ በሁለቱም ከተሞች ውስጥ የተከፈቱት ሀያ አራት ሰዓት ባልሞላ የጊዜ ልዩነት ነው። ዴይተን ላይ የገዳዩን የራሱን እህት ጨምሮ ዘጠኝ ሰው ተገደለ። ከሜክሲኮ ጋር በምትዋሰነዋ ኤልፓሶ ደግሞ 22 ሰው። ፕሬዚደንት ትራምፕ ሁለቱንም ከተሞች እየጎበኙ ያሉት በነፍስ ወከፍ የጦር መሣሪያ ሽያጭና ዝውውር ላይ የጠበቀ ቁጥጥር እንዲደረግ አሜሪካውያን አበርትተው እየወተወቱ ባሉበት ጊዜ ነው። ፕሬዚደንቱ ራሳቸውም የመግቢያና የመኖሪያ ፍቃድ በሌላቸው ፍልሰተኞችና ስደተኞች ላይ የሚያወርዷቸው ዘለፋ አዘል ንግግሮችም ከብዙዎች ውግዘትና ቁጣን እያስከተሉባቸው ነው። ትናንት ዋይት ሃውስ ደጅ ላይ የወጡ የጠንካራ የመሳሪያ ቁጥጥር ተሟጋቾች በዴሞክራቶች የበላይነት የተሞላው የዩናይትድ ስቴትስ የሕግ መምሪያ ቀደም ሲል ያጸደቀውን የሕግ ረቂቅ በሪፐብሊካን አብላጫ መቀመጫ የተያዘው የሕግ መወሰኛ ምክር ቤት እንዲያጸድቀው ሲጠይቁ ውለዋል። ያ የተወካዮች ምክር ቤት የሕግ ረቂቅ የነፍስ ወከፍ የጦር መሳሪያ ከጠብ መንጃ ማሳያ ትርኢቶችና ከኢንተርኔት የሚሸምቱትን ጨምሮ ከመግዛታቸው በፊት በሁሉም ላይ የማንነትና የዳራቸው ፍተሻና ጥናት እንዲደረግ የሚያስገድድ ድንጋጌ ሐሳብን የያዘ ነው። የባለቀለም ቆዳ ሰዎች ማበልጸጊያ ብሔራዊ ኅብረት ወይም በምሕፃር ኤን ዳብል ኤ ሲ ፒ የተባለ የሚጠራው ማኅበር የሕግ መከላከያ ፈንድ ፕሬዚደንት ሼርሊን አይፊል የሕጉን ረቂቅ ሐሳብ አጥብቀው ከሚደግፉ ሰዎች መካከል ናቸው። ድምፅ አናገኝም የሚባል ነገር መስማት አልፈልግም። በ1964 ዓመተ ምሕረትም እኮ የጥቁሮችን የመምረጥ መብት ያረጋገጠው ድንጋጌ የወጣ ጊዜ በቂ ድምፅ አልነበረም። በተወካዮች ምክር ቤት ውስጥ የሚበቃ ድምፅ ተገኝቶ አያውቅም። ይህንን ቃል መስማት አልፈልግም። እኔ ድምፅ እንዲኖረን እናደርጋለን። ጫና በማሳደር ነው በግፊት ነው የምናገኘው። ያንን ግፊታችንን ለማበርታት ደግሞ ጊዜው አሁን ነው። ፕሬዚደንት ትራምፕ በሁለቱ ከተሞች ላይ የደረሰውን አስደንጋጭና አሳዛኝ አደጋ አስመልክተው ከትናንት በስቲያ ሰኞ ንግግር ሲያደርጉ ለእንዲህ ዐይነት የጭፍጨፋ አድራጎቶች ምክንያት ብለው በአጽንዖት ከጠቀሷቸው ጉዳዮች መካከል የአእምሮ ጤና መታወክንና ሁከት የበዛባቸውን የቪዲዮ ጨዋታዎች አንስተዋል። በመላ አገሪቱ ውስጥ ማንም እየተነሳ መሳሪያ የመግዛትና የመያዙን ነጻነት ጉዳይ ግን ቸል ብለውታል። በተለይ ከፍተኛ አቅም ያላቸው የመደዳ ተኩስ የግንባር ጥቃት መክፈቻ መሳሪያዎችን የግል ባለቤትነት በተመለከተ ይህ የትራምፕ ንግግር በአንድ የምሽት መዝናኛ ውስጥ ዘጠኝ ነዋሪዎቻቸው የተገደሉባቸውን የደይተን ከተማ ከንቲባ ናን ዌልን በእጅጉ አሳዝኗል። በሰጡት አስተያየት አዝኛለሁ ማለት የሚጠበቅባቸውን ሳይሉ ቀርተዋል። የመሳሪያን ጉዳይ ያነሱት አንድ ጊዜ ብቻ ነው። ፕሬዚደንቱ ባለፉ ጥቂት ዓመታት ውስጥ የጦር መሳሪያ ችግሮችን አስመልክቶ ከሚያሰሙት ንግግር በእውነቱ እምነታቸው ምን እንደሆነ እንኳን የሚያውቁ አይመስለኝም። ደቡባዊቷ ኤልፓሶ ውስጥ በአንድ የገበያ ማዕከል ውስጥ በነበሩ ሰዎች ላይ መደዳ ተኩስ ከፍቶ ሃያ ሁለት ሰው የፈጀው ጥቃት አድራሽ አደጋውን ለመጣል ከመነሳቱ ከጥቂት ሰዓታት በፊት የነጭ የበላይነትን የሚሰብክ ምንጫቸው ላቲን አሜሪካ በሆነ ሰዎች ወይም በሂስፓኒኮች ላይ እጅግ የበረታ ጥላቻ እንዳለው የሚገልጽ ጽሑፍ ኢንተርኔት ላይ አውጥቶ ነበር። ፕሬዚደንት ትራምፕ በከትናንት በስተያው ንግግራቸው እንዲህ ዐይነቶቹን ሐሳቦችና ቃላት እንደሚያወግዙ ተናግረዋል። ይሁን እንጂ ራሳቸውም ቢሆኑ ቀደም ሲል ባደረጓቸው ንግግሮቻቸው እንዲሁ ዐይነት አመለካከቶችን ሲያንጸባርቁና ሲዘሩ ቆይተዋል እያሉ የሚነቅፏቸውና ቁጣቸውን የሚገልጹባቸው ሰዎች ጥቂት አይደሉም። ከእንደዚያ አይነት የፕሬዝደንቱ መድረኮች መካከል የዛሬ ስድስት ወር አካባቢ እዚያችው ኤልፓሶ ከተማ ውስጥ የነበራቸውን ከሜክሲኮና ከሌሎችም የላቲን አሜሪካ ሀገሮች የሀገራቸውን ድንበር እያቋረጡ የሚገቡ ወንጀለኞችን እከላከልበታለሁ የሚሉትን የድንበር ላይ የግንብ አጥር እንደሚያቆሙ በድጋሚ ያረጋገጡበትን መድረክ ያስታውሳሉ ወቃሾቻቸው። የግንብ አጥሮች ይሰራሉ። በመሰረቱ የተነጋገርን ላለንበት ችግር የእነርሱን ያህል የሚሠራ ሌላ ምንም ነገር የለም። አደንዛዥ ዕፆችና ቅመማ ቅመምን ማስቆም አለብን። አሸጋጋሪዎችን ማቆም እንፈልጋለን። ወንጀለኞችን ወዲህ ከመምጣት ማቆም እንፈልጋለን። አጥሮች ሕይወት ያድናሉ። አጥሮች የማይገመት ቁጥር ያላቸውን ሕይወቶች ያድናሉ። ለመጪው ምርጫ ዴሞክራቲክ ፓርቲውን ወክለው ለፕሬዚደንትነት ለመወዳደር እየተፎካከሩ ያሉት ቀድሞ የዚያችው የኤልፓሶ ከተማ ሕዝብ እንደራሴ ሆነው በኮንግረስ ውስጥ ያገለገሉት ቤቶ ኦሮርክ በትራምፕ ላይ የመረረ ቅሬታ እያሰሙ ናቸው። እንዲያውም በእነዚያ ጸረ ፍልሰተኛ ንግግሮቻቸው ምክንያት ወደ ከተማችን እንዲመጡብን አንፈልግም ብለዋል። መዘዙ እኮ ብዙ ነው። በዚህች አገር ውስጥ በጥላቻ የታጨቁ ወንጀሎች እየበረከቱ መጥተዋል። ባለፉት ሦስት ዓመታት በእያንዳንዳቸው ውስጥ አይተናቸዋል። ሌላ ተጨማሪ ማረጋገጫ የሚፈልግ ካለ ባለፈው ቅዳሜ የተፈጸመው አድራጎት ፕሬዚዳንቱ ምን እንደ ፈጠሩ ለማሳየት በቂ ማስረጃ ነው። እና አሁን ይህን ችግር እስከ ወዲያኛው ለመፍታት የሚያስችል አንዳች ገንቢ መላ ይኖራቸዋል ብዬ የማምን ይመስላችኋል? በጭራሽ። የኤልፓሶ ከንቲባ ዲማርጎ ግን ትራምፕ ወደ ከተማቸው ከሄዱ በደስታ እንደሚቀበሉና እንደሚያስተናግዷቸው ቀድመው ተናግረዋል። በነገራችን ላይ ፕሬዚደንቱ ሰሞኑንና በዛሬውም የሁለቱ ከተሞች ጉብኝቶቻቸው ወቅት ለጦር መሳሪያ ሁከት የአእምሮ ጤና መቃወስን ችግር እንደ ሰበብ አድርገው ደጋግመው መናገራቸውን የአሜሪካ የሥነ ልቦና ማኅበር አጥብቆ አውግዟል። የአእምሮ ጤና ችግር ያለባቸው ሰዎች ራሳቸው የእንዲህ ዐይነት ሁከቶች ቀዳሚ ተጋላጭና ተጎጂዎች መሆናቸውን ማኅበሩ አስታውቆ የፕሬዚደንቱ ንግግሮች ሕሙማኑ ሊያገኙ የሚገባቸውን ትኩረትና ሕክምና እንዳያገኙ በየማኅበረሰቦቻቸው ውስጥም ለመገለልና ለተጨማሪ ጥቃት እንዲዳረጉ ሁኔታዎችን የሚያመቻች ነው ብሏል።